እንደ ኤሮፓን አቆጣጠር ከታህሳስ 2019 ዓ ም ጀምሮ በቻይና ውሃን ከተማ የተገኘው የመተንፈሻ አካላትን በመያዝ የትኩሳት የሳልና የአየር ማጠር በመፍጠር እስከ ሞት የሚያደርሰው የኖቨል ኮሮና ቫይረስ ወደ ዓለም እንዳይዛመት አገራት የራሳቸውን ቅድመ ጥንቃቄ እያደረጉ ይገኛሉ። እስካሁን ድረስ 14 አገራት በቫይረሱ የተጠረጠሩ ሰዎችን እንዳገኙ የጠቆሙ ሲሆን ይህን ተከትሎም በዛሬ ሁለት የኢትዮጵያ የጤና ጥበቃ ሚኒስቴር ጋዜጣዊ መግለጫ ሰጥቷል። በጤና ጥበቃ ሚኒስቴር የሚኒስትር ዴኤታ ጽህፈት ቤት ኃላፊ ዶክተር ሙኒር ካሳ በተለይም ለአሜሪካ ድምጽ እስካሁን ድረስ ኢትዮጵያ ውስጥ ቫይረሱ እንዳልተገኘና ይሁንና ከውሃን ወደ አዲስ አበባ የገቡ ሶስት ተማሪዎችና አንድ ከቻይና ጓንጉዞ የመጣ ተጓዥ ተለይተው በልዩ ክፍል ውስጥ ክትትል እየተደረገላቸው መሆኑን እንዲሁም ላብራቶሪያቸው ወደ ደቡብ አፍሪካ መላኩን አስረድተዋል። አንደኛው እንግዲህ ነገሩ ቴክኒካል ስለሆነ በአሁኑ ሰዓት ኢትዮጵያ ውስጥ በኮሮና ቫይረስ የተያዘ ሰው የለም። ነገር ግን በኮሮና ቫይረስ ምናልባት ሊኖርባቸው ይችላሉ ብለን የጠረጠርናቸውን ሰዎች ከሌላው ህብረተሰቡ ጋር እንዳይገናኝ ኳራንታይን ወይም የመቆያ ክፍል አርገናቸዋል። ፐብሊክ ሂልዝ፣ የህብረተሰብ ጤና አስቸኳይ ነገር በመሆኑ ጤና ጥበቃ ልክ ቻ ይሄ ነገር ተነሳ ብላ ሪፖርት ካረገችበት ቀን አንስቶ በአየር መንገድ ላይ የተጓዥ ሙቀት እየለካን እናያቸዋለን። በዛ በተርማል ስክሪን ማንኛውም ትኩሳት ያለበት ሰው ትኩሳቱ ከሌላ ጉንፋን ይምጣበት የፈለገ በሽታ የያዘው እኛ እናሳልፈውም። ትኩሳት እና እንደ ጉንፋን ኖሮት ከቻይና በተለይ ውሀን ከሚባለው አካባቢ ከመጣ ያን ሰው እናስቀምጣለን። አስቀምጠን ምን እናደርጋለን? እንመረምራቸዋለን። ስናስቀምጥ አይዞሌት እናደርጋቸዋለን። ለሌላ ሰው እንዳያስተላልፉ የፌስ ማስክ እንሰጣቸዋለን እና ያ ፌስ ማስክ ካደረገ አንድ ሰው በሽታውን አያስተላልፍም። ውሃ ምናምን የሚታጠቡት እናቀርብና ለዚህ በፊትም ለኢቦላ ያዘጋጀነው ነገር ስላለ እዛ ማቆያ ውስጥ እንዲቆዩ እናደርጋለን። ስለዚህ አሁን ከረንትሊ በእኛ እውቀት ኢትዮጵያ ውስጥ በዚህ በሽታ የተጠረጠረ ሰው ሆነ የተያያዘ ሰው በህብረተሰቡ ዘንድ የሚዘዋወር ምንም ሰው የለም። በኢትዮጵያ አየር መንገድ በጣም በርካታ ተጓዦች በዚህ በኩል ያልፋሉ። ከአሁን እስከ ሀያ ሺህ ተጓዥ ስክሪን አርገናል በአየር መንገድ ብቻ ሳይሆን በተለያዩ ቦርደሮች በሁለት አይነት መንገድ ስክሪን አርገናል። አንደኛ ከየት ነው የመጣችሁት? እንላለን ሁሉም ሰው ፎርም ይሞላል። ከውሃን ከመጡ ከውሃን የመጡትን ሰዎች አሁን በርካታ ወደ ሶስት መቶ የሚጠጉ ሰዎችን በየቀኑ ቤታቸው ድረስ እየሄድን እናጣራለን። ምንም ምልክት ከሌላቸው ከውሃን መጥተው ግን ትኩሳት እና ጉንፋን ነገር ካላቸው ይሄ ደብሌችው ኬስ ደፊኒሽን ይባላል። በዚህ ኖቭል ኮሮና ቫይረስ ምናልባት ሊያዙ ይችላሉ ተብሎ ስለሚታሰብ እነዚህን ደግሞ ምን እናደርጋለን? ኳራንታይን እናደርጋቸዋለን። ወደ ሌላ ሰው ጋር እንዳያገ ያ ምርመራ ተደርገው ነጻ መሆናቸው ሲታወቅ ወደ ህዝቡ ይቀላቀላሉ ማለት ነው። የሙቀት ስክሪኒንጉ አብዛኛው ኦልሞስት ሁሉም መንገደኛን እናያለን ማለት ነው። ፎርም ማስሞላት ግን እናቺ ዝርዝር ክትትሏን የምናደርገው ከዚህ ከቻይና ና ከውሃን ለመጡት ብቻ ነው። ይሄ ግን የኖቨል ኮሮና ምርመራ ከፍ ያለ ላቦራቶሪ ደረጃ የሚጠይቅ በመሆኑ እኛ የለንም። ስለዚህ ለደቡብ አፍሪካ ሳምፕላቸውን ወስደን ልከናል። እንደዚሁ ግን እኛ ደግሞ ይሄ ኮሮና ቫይረስ ሌሎች አይነት ዘሮች አሉ እና ሚድልስ ምናምን የሚባሉ አምስት አይነት ዘሮች አሉ እና እንደው እነሱንም ዝም ብለን አይተናቸው ነበር። ለእነዚህ ሁሉ ኔጌቲቭ ናቸው። እነዚህ ሰዎች አሁን ሶስተኛ ቀናቸው ነው፣ እሁድ ነው የገቡት። ስለዚህ ትኩሳታቸው ቀንሶ፣ አንዱ ነው ምልክት ያልነበረው እና አሁን እየተሻሻለ ነው። ጥሩ ነው ያለው እሱ ያለበት ሁኔታ። አሁን ላይ ባለው ሁኔታ አስፈላጊው ቅድመ ጥንቃቄ በሙሉ መደረጉንና በቫይረሱ የተያዙ ተጓዦች ከተገኙ በሚልም በቅዱስ ጴጥሮስ ሆስፒታል የተለየ ማቆያ መዘጋጀቱን ዶክተር ሙኒር አስታውቀዋል። እንዲሁም ደግሞ በልዩ ሁኔታ ለጠቅላይ ሚኒስትሩ ሪፖርት የሚያደርግ ግብረ ኃይል መቋቋሙንም አስታውቀዋል። ግን ደግሞ እንደ ድንገትም እዛ ያለ ሰው ደግሞ ቢታመም የበለጠ ብለን ሞ በቅዱስ ጴጥሮስ ሆስፒታል አዘጋጅተናል። እንደ ሁኔታው እያየን ይህንን ጉዳይ ፕሪፔርድነሱን እንጨምራለን። ለጠቅላይ ሚኒስትሩ ሪፖርት የሚያደርግ ትልቅ ታስክ ፎርስ ተቋቁሞ ከመከላከያ፣ ከፌደራል ፖሊስ፣ ከኢሚግሬሽን፣ ከሰላም ሚኒስቴር፣ ከአየር መንገድ፣ ከቀይ መስቀል፣ ከሆስፒታሎች፣ ከጤና ቢሮዎች፣ ጉዳዩ ከሚመለከታቸው ከመብራት፣ ከውሃ፣ ከቴሌ ጋራ ይመለከታቸዋል ብለን የምንላቸውን ሁሉ ታስክ ፎርስ አቋቁመን በዛ ልድ እየተደረገ ነው። ዶክተር ሊያ ይህን በበላይነት እየመራች ነው። በየቀኑም በጠቅላይ ሚኒስትር ቢሮ ያለውን የሀገሮችን ሁኔታ ሪፖርት እናደርጋለን እና አሁን ያለው ሁኔታ ለሕብረተሰቡ ይሄ ነው የሚባል የሚያሳስብ ነገር የለም። እና ሀያ አራት ሰዓት የሚሰራ የድንገተኛ አቋቁመን አምቡላንስ ያለው ምን ያለው በሀያ አራት ሰዓት የሚሰራ አገልግሎት አለን እና ኤኔዋን የተጠረጠረ ሲገኝ በአምቡላንስ ወስደን ስክሪን እናደርጋለን። ያን ኤቦላን ተከትሎ ያቋቋም ነው በጣም ጥሩ ዩኒት አለን በአንድ ሺህ ወረዳዎች እስከ ቀበሌ ድረስ የሚደርስ ሰው አለ ሰውን ብቻ ሳይሆን የሪፖርቲንግ ቼንም አለ። ዶክተር ሙኒር ከዚህ በኋላም የቫይረሱ ቅንብር ስለሚታወቅ ተጓዦች ኢትዮጵያ ውስጥ በ24 ሰዓት ውስጥ ውጤታቸው እንደሚታወቅ አስታውቀዋል። በቻይና በትምህርት ላይ የሚገኙ ኢትዮጵያውያንን በተመለከተ በኢትዮጵያ ከቻይና አምባሳደር ጋር ውይይት መደረጉንም አክለዋል። ከቻይና አምባሳደር ጋር ትላንትና ዶክተር ሊያ ጥሩ ስብሰባ አድርጋ ነበረ። በተለይ ደግሞ እዛም ያሉት ኢትዮጵያውያን ተማሪዎች አሉ። አሁን ውሀንና ሁቤ የሚባለው ትልቁ ግዛቱ በጣም ብዙ በርካታ ተማሪዎች አሉ። እነሱም ሎክዳውን ስለሆነ ወደዚህ መምጣት አልቻሉም እና ለእነሱ ምግብና አስፈላጊውን ነገር የቻይና መንግሥት እንዲያቀርብላቸው ነገረናቸው። እነሱም ይህንን ዛሬ አፕዴት አደርጋለሁ ብለዋል። ስለዚህ ኢቭን እዛም ላሉት ኢትዮጵያውያንም ጨምሮ አስፈላጊውንም መረጃ ለእነሱም በመስጠት አሁን እዛ ብዙ ሩመር ስላለ በጣም ብዙዎቹ ይህንን እንዳይደነግጡ በሽታው እንዴት እንደሚተላለፍ እንዴት መከላከል እንደሚችል ለእነሱም ጨምሮ እናስረዳለን። ለህብረተሰባችንም ባለፈው እንደዚህ አርብረት መግለጫ ሰጠ ነበር። ከዚህ በኋላ ግን ዴይሊ እንደዚህ መግለጫ እየሰጠን እንቀጥላለን ማለት ነው። አሁን ይሄ ቫይረስ አዲስ ነው። ግን አብዛኛው የዲኤንኤ ሲኮንሱ እየታወቀ ስለሆነ ቻይናም ይሄንን ለዓለም የጤና ጥበቃ ድርጅት ሼር ስላደረገች አሁን ምርመራው ኢን ሌስ ዛን ዋን ዊክ ይመጣና እኛም መስራት እንጀምራለን። የዛኔ ሰው በአራት ሰዓት ውስጥ ውጤቱ እየታወቀ እንለቃለን ማለት ነው። አሁን ግን አዲስ እንደመሆኑ ኖቭል እንደመሆኑ ትልልቅ ሴንተሮች ካልሆነ በስተቀር እኛም የለንም። በዚሁ አጋጣሚ ጥሩ ዜና የቻይና መንግስት ለምስራቅ አፍሪካ የሚሆን ይህንንም ጨምሮ ሌሎች የሚሰራ ትልቅ የላቦራቶሪ ለማቋቋም እርዳታ እሰጣለሁ ብለዋል። ጥሩ ነው አጋጣሚው። ሲዲሲም እንደዚሁ ትልልቅ የአፍሪካ ላቦራቶሪ እዚህ ያለው ስለዚህ ይሄ በዚህ በቫይሮሎጂም የራሳችንም ኤክስፐርት አለን። በዚህ ሳምንት ውስጥ ከሲዲሲ እናገኛለን ብለን እንገምታለን ይሄንን የመመርመሪያ መሳሪያ። በመጨረሻም ህብረተሰቡ ለጊዜውም ቢሆን ወደ ቻይና የሚያደርጋቸውን ጉዞዎች እንዲቀንስ ና እንዲገታ አሳስበዋል። ለአሜሪካ ድምጽ ሬዲዮ አይደን ገረመው ዋሽንግተን ዲሲ።